ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19ና በ25 ሜትር ባንድ ባጭሩ ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዛሬ ሰኞ ፕሮግራማችን ጀመረ። ትናንት እሁድ ዝግጅት ስናጠናቅቅ ነገ ሰኞ ከምሽቱ ሶስት ሰዓት እንገናኛለን ብለንም አልነበር። እነሆ በሰላም ደርሰን ተገናኝተናል። እንደምን አድራችሁ ውላችኋል? ቆንጆ ይታየና አዲሱ አበበ ስናስተናግዳችሁ እናመሻለን። በሰሞኑ ግጭት በአዲስ አበባ ብቻ የሞቱ ሰው ቁጥር 28 መሆኑ ተገለጸ። በአዲስ አበባ ውስጥ ወደ 28 ሰው የሚጠጋ ሕይወት አልፏል። ይሄም በክፍለ ከተማ ስንዘረዝረው አዲስ ከተማ ውስጥ አምስት አራዳ ሁለት ኮልፌ አስራ አራት ንፋስ ስልክ ሶስት፣ ጨርቆስ አምስት በድምሩ ሀያ ስምንት ሰው በአዲስ አበባ ውስጥ በነበረው ሁከት የሞተ መሆኑን አብራርተናል። የአዲስ አበባ ፖሊስ ኮሚሽን ኮሚሽነር ደግፌ በዲ ናቸው። እሳቸው በዝርዝር ያስቀመጡት አሀዝ ሲደመር ግን 29 ነው። ይሄን ለማስተካከል ነው። ዝርዝሩ በአብይረስ ይቀርባል። ከሌሎች ወቅታዊ ቅንብሮች በተጨማሪ የሰኞ ስፖርትና ጤና ፕሮግራምም ተካተዋል። ዛሬ ቀኑ ሰኞ መስከረም 14 2011 ነው። ፕሮግራማችንን የምትመራለን ብርሃን ኃይሉ ነች። የቴክኒክ መሐንዲሱ ደግሞ ዳንክራፍተን ነው። አሁን ወደ ዜናው እናልፋለን። ቀደም ሲል እንዳሰማነው ሰሞኑን በአዲስ አበባ ብቻ ተከስቶ በነበረ ግጭት የጠፋው ሕይወት 28 መሆኑን ፖሊስ ገልጧል። ቀደም ሲል እንዳልነው ደግሞ በዝርዝሩ መሰረት 29 ሰዎች እንደሞቱ ነው የተመለከተው። ለማንኛውም ችግሩን ተከትሎ ፖሊስ ተጠርጣሪዎችን በቁጥጥር ስር መዋሉም የተገለጠ ሲሆን 174 ለፍርድ የሚቀርቡ 1204 ሰዎች ደግሞ ለትምህርት ወደ ጦላይ ማሰልጠኛ መላካቸውን ፖሊስ ገልጧል። በመጽሔቱ የአብይ ርዕስ ላይ ዝርዝሩ ይኖረናል ቃለ ምልልስ ከኮሚሽነሩ ጋር ያደረግነው ማለት ነው በሶማሌ ክልል ጅግጅጋ ከተማ የሚገኘውና በሺዎች የሚቆጠሩ የክልሉ ንጹሐን ዜጎች የሰብአዊና ዲሞክራሲያዊ መብቶች ጥቃት ይፈጸምበት ነበር የተባለውን ኦጋዴን ተብሎ የሚጠራውን ማዕከላዊ ማረሚያ ቤት መዘጋቱን የሀገር ውስጥ የዜና ማሰራጫዎች ዘገቡ። የክልሉ መንግስት ካቢኔ ባካሄደው ስብሰባ በክልሉ ባለፉት አመታት በሺዎች የሚቆጠሩ ንጹሐን ዜጎች የሚታጎሩበትና በህዝቡ ላይ ከፍተኛ የሰብአዊና ዲሞክራሲያዊ መብት ጥሰት ይፈጸምበት የነበረ ነው በሚል በጅጅጋ የሚገኘውን ማዕከላዊ ማረሚያ ቤት እንዲዘጋ መወሰኑ ነው የተዘገበው። በክልሉ ምክትል ርዕሰ መስተዳደር አቶ ሙስጠፌ ሞሐመድ የሚመራ የክልሉ ከፍተኛ የስራ ኃላፊዎች፣ ታዋቂ ግለሰቦች፣ ምሁራን እንዲሁም ለረጅም ዓመታት በተለያዩ የዓለም ክፍሎች እየተዘዋወሩ የፈጸሙ የነበሩትን የመብት ጥሰቶች ሲቃወሙና ሲታገሉ የቆዩ ሰዎች ተገኙበት ነው ማረሚያ ቤቱ በይፋ የተዘጋው። በዘገባው መሰረት የተዘጋው የጅጅጋ ከተማ ማዕከላዊ ማረሚያ ቤት የሚገኙ እስረኞችም ህጉን መሰረት በማድረግ እንደሚለቀቁ የክልሉን መንግስት መግለጫ ዋቢ በማድረግ የወጣው ዘገባ አመልክቷል። የደቡብ ሱዳን አማጽያን መሪ ሪያቅ ማቻር ይምጡና ጁባን ይጎብኙ ብለው ፕሬዚዳንቱ ሳልቫኪር ያቀረቡላቸውን ግብዣ ሳይቀበሉ ቀሩ። ማቻር ቅዳሜ ዕለት ሱዳን ዋና ከተማ ሀርቱም ላይ ከፕሬዚዳንት ኪር ጋር በተገናኙበት ወቅት የሀገሪቱ ሁናቴ ለአማጺው ቡድን ልዑካን ጉብኝት አመቻ አይደለም ይለፈን ብለዋቸዋል። የአማጺያኑ መሪ ማቻር ፕሬዚዳንቱን ምርኮኞችንና የፖለቲካ እስረኞችን እንዲለቁ ጠይቄ ነበር። ያን ቢያደርጉ በህዝቡ መካከል መተማመን ስለሚገባ ወይም ስለሚገነባ ተግባራዊ ያደርጉታል ብዬ ተስፋ አደርጋለሁ እንዳሏቸው ተጠቅሷል። ፕሬዚዳንት ኪር በበኩላቸው በእጃችን የነበሩትን የጦር ምርኮኞች በሙሉ በታህሳስ ወር ለቀን አጠናቀናል ብለዋል። ፕሬዚደንት ዮወሪ ሙሴቪኒ ከፖለቲካ ፍላጎቶቻቸው በፊት የሀገር መሪነታቸውን እንዲያስቀድሙ በዩጋንዳ ምክር ቤት የተቃዋሚው ፓርቲ አባል ሮበርት ኪያጉላኒ ተማጸኑ። ይበልጡኑ ቦቢ ዋይን በሚል ስም የሚታወቁት ኪያጉላኒ ባለፈው ሳምንት ከዩናይትድ ስቴትስ ከተመለሱ በኋላ ለመጀመሪያ ጊዜ ለመገናኛ ብዙኃን በሰጡት ይፋ መግለጫ ሙሴቬኒ ስልጣን ከለቀቁ በኋላ ስለሚኖራቸው ሕይወት እንዲያስቡ ጠይቀዋል። ሐሊማ አቱማኒ ከካምፓላ ያደረሰችንን ዘገባ ሶሎሞን ክፍሌ ያቀርበዋል። ሀሳባችንን ጥቃት ይደርስብናል ብለን ሳንሸማቀቅ በነጻነት መግለጽ እንፈልጋለን። ቦቢ ዋይን ዛሬ ለፕሬዝደንት ዮዌሪ ሙሴቬኒ ለማስተላለፍ የፈለጉት ይህን መልእክት ነው። ከያጉላኒ ባለፈው ወር በፖሊስ ቁጥጥር ስር በነበርኩበት ጊዜ ደረሰብኝ ላሉት ጉዳት በዩናይትድ ስቴትስ ሕክምና ሲደረግላቸው ከቆዩ በኋላ ተመልሰው ነው ዛሬ ይህን ጋዜጣዊ መግለጫ ለመጀመሪያ ጊዜ የሰጡት። ቦቢ ዋይን በመግለጫቸው ወቅት ሙሴቬኒን ወደ አምባገነንነት እየተቀየሩ የመጡ ከእርሳቸው የተለየ ሐሳብ የሚያቀርቡ ዜጎችን ለስደት የዳረጉ መሪ ሆነዋል ሲሉ ከሰዋል። ለሙሴቬኒ መልእክት ሲያስተላልፉም ይልቅየው ከመጪው ምርጫ ይልቅ ለመጪው ትውልድ ቢጨነቁ ይሻላል ብለዋል። አገሪቱ ሁልጊዜም ቢሆን ከእርስዎ ብዙ ስትጠብቅ ቆይታለች። ሚስተር ፕሬዚዳንት፣ አሁንም ጊዜ አለ ትክክለኛውን ሥራ ለመስራት ለሮሯችን መልስ መስጫ ጊዜው አልረፈደም። ሚስተር ፕሬዚዳንት፣ አሁንም ቅርሶን ለማስጠበቅ ጊዜው አለዎት። የአሜሪካ ድምፅ በቦቢ ዋይን ለተሰነዘረው አስተያየት መንግሥት ምላሽ ካለው ቃል አቀባዩን ፈልጎ ያገኘው ምላሽ የለም። ቦቢ ዋይን ዛሬ ኤንቴቤ ዓለም አቀፍ አውሮፕላን ማረፊያ ሲደርሱ ግን ፖሊሶችና የጦር ሰራዊት አባላት በስፋት ታይተዋል። ደጋፊዎቻቸው ሰልፍ እንዳያደርጉ ለመከላከል በታቀደ ነው ተብሏል። የፖለቲካ ተንታኙ አንድሩ ካራማጂ ግን በቦቢ ዋይን የተሰጠውን አስተያየት ለሙሴቬኒ የቀረበ የእርቀ ሰላም ጥሪ ነው ሲሉ ገልጸውታል። ከፕሬዚደንቱ አዎንታዊ ምላሽ ግን አያገኙም ሲሉም አስረድተዋል። የአንድ የስዊስ የንግድ መርከብ አስራ ሁለት መርከበኞች ናይጄሪያ ጠረፍ ላይ መጠለፋቸው ተዘገበ። አስራ ዘጠኝ መርከበኞች ይዞ ይጓዝ የነበረው መርከብ ጥቃቱ የደረሰበት ከናይጄሪያዋ የንግድ ከተማ ሌጎስ ወደ ፖርት ሃርኩርት ስንዴ ጭኖ በመጓዝ ላይ እንዳለ መሆኑን ኩባንያው ማሶኢል ሸፒንግ አስታውቋል። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። የተባበሩት መንግስታት ድርጅት የዓለም ባንክና የዓለም አቀፍ ቀይ መስቀል ኮሚቴ የከበደ ረሃብን ወይም ቸነፈርን ለመከላከል የታለመ ዓለም አቀፍ መርሃ ግብር ከታላላቆቹ የቴክኖሎጂ ኩባንያዎች ጋር በትብብር መወጠኑን መወጠኑን አስታወቁ። የዓለም ባንክ ፕሬዚደንት ጂም ያንግ ኪም መርሃ ግብሩን ይፋ ሲያደርጉ በተናገሩት ቃል በሚሊዮኖች የተቆጠሩ ሰዎች የሚበዙትም ህጻናት በሀያ አንደኛው ምዕት ዓመት አሁንም በረሃብ መሰቃየታቸው እጅግ የሚያሳዝን ነው ብለዋል። ዓለም አቀፉ ድርጅት ከማይክሮሶፍት ከጉግል እና ከአማዞን ድረገጽ አገልግሎቶች ጋር ሆነው የረሃብ መከላከያ መርሃ ግብር ፋሚን አክሽን ሜካኒዝም የተባለ የምግብ ቀውስ ያለባቸውን አካባቢዎች አስቀድሞ በመለየት ወደ ባሰበት ረሃብ እንዳያሻገሩ ለመከላከል የሚሰራ አካል ማቋቋማቸውን የገለጹት የማይክሮሶፍት ኩባንያ ፕሬዝደንት ብራድ ስሚት በበኩላቸው በሰጡት ቃል ወደፊት ሊከሰቱ የሚችሉ የረሃብ አደጋዎችን አስቀድመን መተንበይ ከቻልን የብዙ ሰው ሕይወት ከሞት ለማትረፍ እንችላለን ብለዋል። ለዩናይትድ ስቴትስ ጠቅላይ ፍርድ ቤት ዳኝነት የታጩት ብሬት ካቫኖ በወሲባዊ ምግባረ ብልሹነት አዲስ ውንጀላ ቢቀርብባቸውም ፕሬዚዳንት ዶናልድ ትራምፕ ለእጯቸው ያላቸውን ጠንካራ ድጋፍ ገልጠዋል። በዚህ ሳምንት በኒውዮርክ የተባበሩት መንግስታት ጠቅላላ ጉባኤ ላይ እየተካፈሉ ያሉት የዩናይትድስ ፕሬዚዳንት ዛሬ በሰጡት ቃል ካቫኖ ላይ የሚቀርቡት ውንጀላዎች ሙሉ በሙሉ በፖለቲካ የተነሳሱ ናቸው ይላሉ። ትናንት ውድማታ ኒውዮርክ መጽሔት ባወጣው ዘገባ እጩ ዳኛ እንደ አውሮፓ አቆጣጠር በ1983 እስከ 84 የትምህርት ዓመት የየል ዩኒቨርሲቲ የተማሩ የተማሪ ማደሪያ ቤቶች ውስጥ አንድ ፓርቲ ላይ ያልተገነባ የሰውነት ክፍላቸውን ገልጠው ተተናክለውኛል ብለው ውንጀላ ያቀረቡት ሴት እንዳሉና ጉዳዩንም ሁለት የመወሰኛው ምክር ቤት አባላት እየመረመሩ መሆናቸውን ዘግበዋል። የዋይት ሐውስ ቃል አቀባይ መሰረተ ቢስ እና የተቀነባበረ ዘመቻ ሲል ውድቅ አድርጎታል። ዲቦራ ራሚሬዝ የተባሉ የ53 ዓመት ሴትዮ ናቸው። ውንጀላውን ያቀረቡት እንደ ኒውዮርክ ጋዜጣ ዘገባ የዩናይትድ ስቴትስ ምክትል ዋና አቃቤ ሕግ ሮድ ሮዝንስታይን መባረሪያ አይቀርም የሚል ጥርጣሬ ላይ መሆናቸውን የዩናይትድ ስቴትስ የዜና ማሰራጫዎች ዘግበዋል። በአንዳንድ ዘገባዎች መሰረት ደግሞ ራሳቸው ስራቸውን ሊለቁ እያሰቡ ናቸው። ሌሎች ደግሞ ያባሩኝ እንጂ አልለቅም እያሉ ነው ብለዋል። ይህ የሆነው ሚስተር ሮዝንስታይን ባለፈው ዓመት ፕሬዚዳንት ትራምፕ የሚናገሩትን በድብቅ እንቅዳ፣ ሀያ አምስተኛውን የህገ መንግስት ማሻሻያ ጠቅሰንም ለማስተዳደር ብቁ ባለመሆናቸው ይልቀቁ እንበል የሚል ሀሳብ አመንጭተው ነበር ብሎ ደ ኒውዮርክ ታይምስ ጋዜጣ ያወጣውን ዘገባ ተከትሎ ነው። ሮዝንስቲን የጋዜጣውን ዘገባ ባለፈው ሳምንት ሐሰት ሲሉ ማስተባበላቸው የሚዘነጋ አይደለም። ለሰዓቱ ያለን ዜና በዚሁ ያበቃል። በዜና የጀመረው ፕሮግራማችን በ19 ና በ25 ሜትር በአንድ አጭር ሞገድ እንዲሁም በናይል ሰዓት እስከ ምሽቱ አራት ሰዓት ይቀጥላል። በድጋሚ መልካም ምሽት የምናስተናግዳችሁ ቆንጅት ይታየና እኔም አዲሱ አበበ ነን። የዕለቱ አብይ ርዕስ ይቀጥላል። ሰሞኑን በአዲስ አበባ ተከስቶ በነበረ ግጭት የጠፋው ሕይወት የ28 ሰው መሆኑን ፖሊስ ገለጸ። ችግሩን ተከትሎ ፖሊስ ተጠርጣሪዎችን በቁጥጥር ስር ማዋሉም የተገለጸ ሲሆን 174 ለፍርድ የሚቀርቡ አንድ ሺ ሁለት መቶ አራት ሰዎች ደግሞ ለትምህርት ወደ ጦላይ ማሰልጠኛ መላካቸውን ነው ፖሊስ የገለጸው። ሙክታር ጀማል ከአዲስ አበባ ፖሊስ ኮሚሽን ኮሚሽነር ደግፌ በዲ ጋር ቃለ መለስ አድርጎ ተከታዩን ዘግቧል። ኮሚሽነር ደግፌ በዲ፣ የአዲስ አበባ ከተማ ፖሊስ ኮሚሽን ኮሚሽነር፣ ከአሜሪካ ድምፅ ቃለመጠይቅ ለማድረግ ፈቃደኛ በመሆኑ በአድማጮች ስም በጣም አመሰግኖታለሁ። እሺ እኔም አመሰግናለሁ። እስቲ በተለይ በአዲስ አበባ ሲታይ የነበረ ችግርን በተመለከተና በአንዳንድ ጉዳዮች ያለውን አጠቃላይ ሁኔታ ዛሬ ፖሊስ መግለጫ ሰጥቷል። ሁኔታው ምን ላይ ነው ያለው? ፖሊስስ ዛሬ መግለጫ ምን ላይ ነው ያተኮረው? ኮሚሽነር፣ ባለፈው በተፈጠረው ሁኔታ ጉዳት የደረሰባቸው በሕይወት ማጥፋትም፣ በንብረት ጉዳትም፣ በተጨማሪም ያን ሁከት ተከትሎ አንዳንድ ህገወጥ ስራ ላይ በተሰማሩ በከተማው ላይ እንደ ሽሻ ቤቶች፣ ጫት ቤቶች እና የተለያዩ ህገወጥ ጉዳዮች ላይ በወሰድነው እርምጃ የተለያየ ኮንፊውዥን እና በሶሻል ሚዲያው ይሰራጭ የነበረውን ምን እንደነበረ ሪያሊቲውን ነው የገለጽ ነው። እንግዲህ ይህንን አስመልክቶ በአዲስ አበባ ውስጥ ወደ ሀያ ስምንት ሰው የሚጠጋ ህይወት አልፏል። ይሄም በክፍለ ከተማ ስንዘረዝረው አዲስ ከተማ ውስጥ አምስት፣ አራዳ ሁለት፣ ኮልፌ አስራ አራት፣ ንፋስ ስልክ ሶስት፣ ጨርቆስ አምስት፣ በድምሩ ሀያ ስምንት ሰው በአዲስ አበባ ውስጥ በነበረው ሁከት የሞተ መሆኑን አብራርተናል። ዝርዝሩም አሁን የገለጽኩት ነው። ቁጥርን በተመለከተ ምሳሌ፣ ባለፈው አምኒስቲ ኢንተርናሽናል ወደ ሀምሳ ስምንት ሰው ሞቷል የሚል አንስቷል። ይህን በተመለከተ ፖሊስ ምን ይላል? ኮሚሽነር፣ እኛ በዳታ ያለን አዲስ አበባ ላይ አሁን የገለጽኩት ሀያ ስምንት ሰው ነው። የአዲስ አበባን ነው የገለጽኩት። እንግዲህ የቡራዩ የምን ሌላ አይደለም። አምነስቲ ኢንተርናሽናል ያነሳው ጠቅላላ ነው ነው ብለው ነው የሚያስቡት። እኛ እንደ አዲስ አበባ ፖሊስ አዲስ አበባ ውስጥ የደረሰው ጉዳትና የሞተውን ሰው ነው የገለጹት። ያለ ምናልባት ባለፈው ጀኔራል ኮሚሽነሩ የፌዴራል ፖሊስ ኮሚሽነሩም ሲነሳላቸው ይሄ ጉዳይ አላስተባበሉም። ሊሆን ይችላል በሚል ነው ያስቀመጡት። ምናልባት ገና ያልተጣራ ገና በደንብ የሚፈተሽ ነገር ይኖራል። ፖሊስ ጋር እንግዲህ ሆስፒታል ውስጥ ያሉ የቆሰሉ በተለያየ መንገድ የገቡ አሉ። እነዚህን ምናልባት ሊጨምር ይችላል በየጊዜው ማለት ነው። እኛ አሁን ሪከርድ አድርገን የያዝነው በዳታችን አዲስ አበባ ላይ የደረሰው ጉዳት ቅድም የገለጽኩት ቁጥር ነው። መጣራት ያለበት ካለ ወደፊት እናጣራለን፣ በዳታ ተደግፈን ማለት ነው። ያልያዝነው እና ያልጠራ ነገር ካለ ኦፕንሊ እያጣራን ለሕዝብ ክሊር የምናደርግበት ሁኔታ ነው ያለው። በዚህ እውከት እንግዲህ ተሰማርተው በተለያየ መንገድ በጎዳና ነውጥ ሲሳተፉ የነበሩ ሁከቱን ተከትሎ ሁከቱን የቀሰቀሰው እና ሁከቱን ያካሄደውን ሰው በብዛት ይዘናል። አብዛኛውን እያጣራን የለቀቅን ቢሆንም በዚህ ሁከት በቀጥታ የተሳተፉ አንድ ሺህ ሁለት መቶ አራት ፕሮግራም ሰዎችን ወደ ህንጸት ማዕከል ወደ ጦር ላይ አስገብተን ትምህርት እንዲማሩ እና ትክክለኛ ዜጋ እንዲሆኑ የማድረግ ፕሮግራም ይዘን ወደዛ ወስደናቸዋል። ሌላው በአስሩም ክፍለ ከተማ ከሁከቱ ጋር በትክክለኛ መንገድ የሚያያዙ ድንጋይ ሲወረውሩ፣ ሰው ሲጎዱ የነበሩ እና በተጠርጣሪነት የተያዙ እና ወደ ህግ ስርዓት ውስጥ መግባት ወደ ማጣራት ስርዓት ውስጥ መግባት ያለባቸው አንድ መቶ ሰባ አራት አካላቶች እዚህ ይገኛሉ። ይሄ ወደ ምርመራ የሚገባና በፍርድ ቤት ውሳኔ መሰረት የሚጨረስ ይሆናል። በዚህ ጉዳት የቆሰሉ አሉ። ሆስፒታል ውስጥ ያሉ ቁጥራቸው አሁን ይሄ ነው የማልለው። እንደገና ከፍተኛ ንብረት ወድሟል። ፎቆች፣ ህንፃዎች መስታወታቸው ተሰብረዋል። ባንክ ቤቶች ለመዝረፍ ሙከራ ተደርጎ መስታወቱ ረግፏል። ሱቆች ተቀጥቅጠዋል። የንግድ ስርዓቱ ተዛብቶ ብዙዎቹ ነግደው የሚያድሩ ሱቃቸው እንዲዘጉ ለሶስት ቀን በሙሉ የሆነበት ሁኔታ ነበረ። ከፍተኛ ኢኮኖሚው ላይ ጉዳት እንዲደርስ ሆኗል። ጦን ላይ ለስልጠና የላክ ናቸው አንድ ሺህ ሁለት መቶ አራት ሲሆኑ እዚህ በአስሩም ክፍለ ከተማ ደግሞ አንድ መቶ ሰባ አራት ፍርድ ስርዓት ውስጥ የሚገቡ ናቸው። ይህንን በተመለከተ አሁን በብዛት በተለይ በማህበራዊ ሚዲያው የሚነሳው የአዲስ አበባ ከተማ አስተዳደር እና ፖሊስ ኮሚሽኑ ወጣቱ ላይ አፈሳ እያደረገ ነው ነው የሚለው ይሄ ሀሳብ እንዴት ነው የሚያዩት? አፈሳ ነው ወይ የተሰራው? ወንጀልና ፖሊስ መረጃ አቀናጅቶ ነው ቁጥጥር እያደረገ ያለው? እንግዲህ ግልጽ መሆን ያለበት አሁን እዚህ ጋር የነበረው ህገወጥ ሰልፍና ህገወጥ የጎዳና ነውጥ የሆኑ ግለሰቦች ወይንም ኢንዲቪጁዋልስ የወጡበት አይደለም። ሞብ ሆኖ በጎዳና ላይ በከፍተኛ ቁጥር ያለው ሰው ነበረ በዚህ ጉዳይ ሲሳተፍ የነበረው ይሄንን መልክ ለማስያዝ መበተን የቻለና በምክር ያቆመ ተለቋል። ይሄንን ወደ ህገወጥ መንገድ በፖሊስ ላይ ሲወራው ጉዳት ሲያደርስ የነበረ ጎዳና ላይ የነበረ በወቅቱ ልክ ጎዳና ላይ እንዳለ ብዛት ያለው ሰው ይዘናል ያል ይሄ መሆን ነበረበት። አፈሳ አይደለም። ይሄ ለእኔ ማለት ነው። አፈሳ ዝም ብሎ ጎዳና ላይ ያልወጣን ሰው ማፈስ ነው። ጎዳና ላይ ወጥቶ ህገወጥ ነገር ሲፈጽም የነበረ ሰው ተይዟል። ይሄ እንደነበረ ወደ ጦር ላይ አላክ ነው። አጣርተናል። በጣም ብዙ ብዛት ያለው ሰው ነበረ። በየቦታው አጣርተን አሁን ወደ ጦላ የላክ ነው፣ እና ወደ ፍርድ ስርዓት መግባት አለበት ያል ነው። በጉዳዩ የሚያስጠይቀው አካሉን ነው በቁጥጥር ስር አውለን ህንጸት ማግኘት አለበት ያልኩትም። እንደገና ደግሞ ወደ ፍርድ ስርዓት መግባት ያለበት የተባለውም ይሄ ነው። ሀቁ ጉዳይ ይሄ ነው። በሌላ በኩል ደግሞ በተለይ እነዚህ አዲስ አበባ ላይ ሰልፍ የወጡ ሰዎች ያጋጠመውን ነገር ለመቃወም እንጂ ለሌላ አልነበርም የሚል ሀሳብ አለ። ምናልባት ፖሊስ ወደዚህ እርምጃ የገባበት ምክንያት ምንድን ነው? ከዚህ ሰልፍ በስተጀርባ ያለ ነገር አለ ብለው ነው የሚያስበው? ፖሊስ እንግዲህ ይህን ጉዳይ ባለፈው ገለጻ ያለውኝ አለ። መጀመሪያ እንግዲህ የነበረው የአቀባበል ሥርዓት በአምስት ነው። ከአምስት በፊት ሰልፍም ሆነ የተለያዩ ነገሮች ምናልባትም ባንዲራ በሰላማዊ መንገድ ከመስቀል ውጪ የተፈቀደ ነገር የለም። እንግዲህ ሁከቱ ወደ ኮርነር ቀለም መቀባት ባንዲራ አትቀባም በሚል በሁለት ወገኖች መካከል ባለፈው በገለጽኩት መሰረት ወደ ግጭት ሲገባ ነው ፖሊስ ግጭቱን ለማስቆም ጉዳት ለማስቆም እርምጃ የወሰደው ያለ መነሻው ይሄ ነው ያለ እንጂ ፖሊስ በአብዛኛው ቦታ በትዕግስት እና ጉዳዩን በማብረድ ጉዳት እንዳይደርስ በተለይ አዲስ አበባ ውስጥ ጉዳት እንዳይደርስ የሚችለውን ሁሉ ጥረት አድርጓል። ያለ እያበረደ እየመከረ የበተነውም አለ። ግን በሁለቱ መካከል ግጭት በሚፈጠርበት ጊዜ በመሀል እየገባ ግጭቱን እያበረደ መያዝ የሚገባው እንዲያዝ ተደርጓል። ይሄ ነው መታወቂያ ያለበት። በጣም ነው የማመሰግነው። ኮሚሽነር ደግፌ በዲ የአዲስ አበባ ከተማ አስተዳደር ፖሊስ ኮሚሽን ኮሚሽነር፣ በአሜሪካ ድምፅ በጣም አመሰግኖታለሁ። እኔም አመሰግናለሁ ሙክታር፣ እናመሰግናለን። በነገራችን ላይ ኮሚሽነር ከአዲስ አበባ አምስት፣ ከአራዳ ሁለት፣ ከኮልፌ አስራ አራት ነፋስ ስልክ ሶስት፣ ከቂርቆስ አምስት ብለው ሀያ ስምንት ያሉ እሳቸው ድምሩ ሀያ ዘጠኝ ነው የሚመጣው ግን የእሳቸውን ቃል ለመጠበቅ ነው ሀያ ስምንት ብለን ያነበብ ነው። ወደሚቀጥለው ዘገባ እናልፋለን። ግልጽነት በጎደለው የፋይናንስ አሰራርና በአመራር ችግር ምክንያት ከመስከረም 13 ቀን ጀምሮ ከግንቦት ሰባት ጋር ተለያይተናል ሲል የኢትዮጵያ ሕዝብ አርበኞች ግንባር አስታውቋል። አርበኞች ግንቦት ሰባት ንቅናቄ በበኩሉ ከየትኛውም ጥምረት አልተለያየንም እያለ ነው። መግለጫውንም የሰጡት ከውህደቱ በፊት በስነ ምግባር ችግር የተባረሩት አባላት ናቸው ሲሉ የአርበኞች ግንቦት ሰባት ንቅናቄ የውጭ ግንኙነት ኃላፊ አቶ አምሳሉ ጸጋ ተናግረዋል። አስቴር በ1993 ዓ ም ነበር በአራት የተለያዩ ድርጅቶች ጥምረት በበረሃ ውስጥ የተቋቋመው የኢትዮጵያ ሕዝብ አርበኞች ግንባር በ2007 ዓ ም ደግሞ ከግንቦት ሰባት ጋር ውህደት በመፍጠር ወደ አርበኞች ግንቦት ሰባት ለአንድነትና ለዲሞክራሲ ንቅናቄ በሚል ስያሜ ተቀየረ። ከውህደቱ ጀምሮ የመርህ ልዩነት ቢኖረንም በሂደት ሊሻሻል ይችላል በማለት እና ወቅቱ የሚጠይቀው ከውህደት ውጭ ሌላ አማራጭ ስላልነበረ ምቹ ሁኔታ እስኪፈጠር አብረን ቆይተናል። በቆይታችን ግን ግልጽነት የጎደለው የፋይናንስ አሰራር እና የአመራር ችግር እየሰፋ መጣ። ለምን የሚል ጥያቄ ያነሳ አመራር እስር ስንብትና ወከባ ይደረግበት ነበር ያሉት የቀድሞ የአርበኞች ግንቦት ሰባት የፖለቲካ ዘርፍ ኃላፊና የአሁኑ የኢትዮጵያ ህዝብ አርበኞች ግንባር ሰብሳቢ አቶ መንግስቱ ወልደስላሴ ናቸው። በዚህም ከመስከረም አስራ ሶስት ቀን ጀምሮ በይፋ ተለያይተናል ይላሉ። ከውህደቱ ማግስት ጀምሮ ግን የአሰራርና የአመራር ችግሮች መታየት ቢጀመሩም በጠዋቱ ግጭት ውስጥ መግባት የለብንም፣ በንግግር እንፍታቸው የተባለ ጊዜ ቢወሰድም እየባሰና ጭራሽ በስራ አስፈጻሚው ውሳኔ የተሰጠባቸው አጀንዳዎች ተግባራዊ እንዳይሆኑ ሲደረግ ሰራዊቱም የሚያቀርባቸው ጥያቄዎች በወቅቱ ምላሽ ሳያገኙ ሲቀሩ ከሰራዊቱ ጋር በቅርብ የሚገናኘው አመራር ጥያቄ ምላሽ መስጠት ባለመቻሉ ወደ አለመስማማት ሂደት ተገባ። በጉባኤ ሱም የኢትዮጵያ ህዝብ አርበኞች ግንባር አመራሮችን በማስወገድ ድርጅቱን የፓርቲ ቅርጽ ለማስያዝ በተደረጉ ሂደቶች ይህንንም ለማስፈጸም ተብሎ በተጠራው ጉባኤ ላይ የተሳተፉ አመራሮች በሙሉ ከአሁን በኋላ በአመራርነት አንሰራም ብለው በአቋማቸው ሲወጡ የግንቦት ሰባት አመራሮች የሚፈልጉትን አይነት የፓርቲ መዋቅር ነድፈው ጉባኤያቸውን አካሂደዋል። የፖለቲካ ፓርቲ እንቅስቃሴው ሊያስተባብሉት በማይችል መልኩ ገና አለ የተባለው ሰራዊት አገሩ ሳይገባ በፖለቲካ ፓርቲነት ተመዝግበው ለስልጣን እንደሚወዳደሩ ማወጃቸው ከውህዱት ጀምሮ ለነበረው አርበኛውን የማዋከብ እና ከሂደት ውጭ እንዲሆን ለማድረጋቸው ማረጋገጫ ነው ብለን እናምናለን። ወንድሞቻችንን ሕይወታቸውን የሰጡለት የአርበኝነት ትግል ለስልጣን ጥመኞች መሸጋገሪያ ድልድይ አይሆንም በሚል በግንቦት ሰባት አመራሮች ምክንያት ድርጅቱን ጥለን ወጥተን በአገር ውስጥ የፋኖውን ትግል የተቀላቀልንም ሆነ በሌላ ድርጅት ተጠልለን የቆየን ታጋዮች የድርጅታችንን ሕልውና ማረጋገጥ አለብን ብለን ከግንቦት ሰባት ጋር ለመለያየት ውሳኔ ላይ ደርሰናል። በሚቀጥለው አንድ ወር ውስጥ ድርጅታችን ጉባኤውን አድርጎ በቀጣይ የምንታገልለትን የትግል ስልት አቅጣጫ እናስቀምጣለን ያሉት አቶ መንግስቱ በውጭም ሆነ በሀገር ውስጥ ያላችሁ የቀድሞ አባሎቻችን ከጎናችን እንድትቆሙ በማለት ጥሪ አስተላልፈዋል። ይህ በእንዲህ እንዳለ የአርበኞች ግንቦት ሰባት ንቅናቄ የውጭ ግንኙነት ኃላፊ አቶ አምሳሉ ጸጋን በስልክ ጠይቀን የአርበኞች ግንቦት ሰባት ንቅናቄ አልፈረሰም የተሰጠውን መግለጫ ህጋዊነት የጎደለው ነው መግለጫውን የሰጡት ከውህደቱ በፊት በስነ ምግባር የተባረሩ የቀድሞ የግንባሩ አባላት ናቸው ብለዋል የውል ስምምነት ስላለንም በህግ እንጠይቃለን ብለዋል ከሁለት ዓመት በኋላ ምርጫ አደረግን ምርጫውን እንትን ላይ ተቁረስተምራ ተመረጠ በዛ እንትን ውስጥ እነዚህ ሰዎች የሉም። ከምርጫው በፊት ነው የወጡት። ከሁለት ዓመት በላይ የሆናቸው አክር ድርጅት ከወጡ። ስለዚህ ምንም የሌጋል ግራውንድ ምንም ምንም ምንትን የላቸውም ሰዎቹ አሉ። ውህደት ሙሉ በሙሉ ተፈጽሞ ሰራዊቱ ምኑ ምኑ አሉ። አቶፊስ አስፈጻሚ ያለ ስራችን እየሰራ ነው። የተመስረየ ነገር የለም። አመራሩ አለ። የመቀናጃው አመራር አለ። መልሶች የትኛውም የስልጣን እርከን ውስጥ አልነበሩም። በአባልነት ራሱ አልነበሩም። ከሰማዩ ተመስጠው ትናንትና ያን መግለጫ ሰጠው ያን ያለ ሁኔታ። ለአሜሪካ ድምፅ ሬዲዮ አስቴር ምስጋናው፣ ባህር ዳር። በቀጣዩ የመጽሔት ክፍለ ጊዜ ዘገባ ደግሞ የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ነገ በሚከፈተው የተባበሩት መንግስታት ድርጅት ሰባ ሶስተኛ ጠቅላላ ጉባኤ ላይ እንደማይገኙ ተሰማ። ጉባኤው የሚካሄደው እስከ ዛሬ ሳምንት ሰኞ ድረስ ሲሆን እስካሁን በይፋ ለክርክር ወይም ለውይይት የተቆረጠ ይህ ነው የሚባል አጀንዳ የለም። ሰሎሞን አባተ ተጨማሪ አለው። ጠቅላይ ሚኒስትር አብይ አህመድ በዘንድሮው የመንግስታቱ ድርጅት ሰባ ሦስተኛ ጉባኤ መክፈቻ ላይ አይገኙም። በውጭ ጉዳይ ሚኒስትሩ ዶክተር ወርቅነህ ገበየሁ የተመራው የኢትዮጵያ የመንግሥታቱ ድርጅት ልዑካን ቡድን ኒውዮርክ የሚገኝ ሲሆን ጠቅላይ ሚኒስትሩ በጉባኤው ሂደት ወቅት ይግቡ አይግቡ ለጊዜው የተገኘ መረጃ የለም። የኢትዮጵያ ጠቅላይ ሚኒስትር ቢሮቸውና ኃላፊነታቸው ተጠቅሶ በተባበሩት መንግስታት ድርጅት ቀደም ሲል በወጣ መርሃ ግብር መሰረት የፊታችን አርብ ከቀትር በኋላ በኒውዮርክ ሰዓት፣ በኢትዮጵያ ጊዜ አርብ ሌሊት ለቅዳሜ አጥቢያ ንግግር ያደርጋሉ ተብሎ ተይዟል። ጠቅላይ ሚኒስትሩ ወደ ኒውዮርክ ያልተጓዙበትን ምክንያት ለማጣራት ወደ ጽህፈት ቤታቸው፣ ወደ መንግስት ኮሚኒኬሽንስ ጉዳዮች ጽህፈት ቤት፣ ወደ ውጭ ጉዳይ እንዲሁም ዋሽንግተን ዲሲ ወደሚገኘው የኢትዮጵያ ኤምባሲና ኒውዮርክ ወደሚገኘው በተባበሩት መንግስታት የኢትዮጵያ ቋሚ ሚስዮን እየደወልን ጥረት እያደረግን ነን። ተጨማሪ መረጃ ባገኘን ጊዜ እናቀርብላችኋለን። ለማንኛውም ግን ጠቅላይ ሚኒስትሩ ወደ ኒውዮርክ እንዳልተጓዙ አረጋግጠናል። ከጠቅላይ ሚኒስትር አብይ አህመድ ሌላም የሶማሊያው ፕሬዚደንት ሐሰን ሼኽ ሞሐመድ ፎርማጆም ተብለው ይጠራሉ፣ እንዲሁም የጅቡቲው ፕሬዚደንት ኢስማኤል ኦማር ጌሌም በጉባኤው ላይ እንደማይገኙ ታውቋል። ሁለቱም የአፍሪካ ቀንድ ሀገሮች በጉባኤው ላይ የሚወከሉት እንደ ኢትዮጵያ ሁሉ በውጭ ጉዳይ ሚኒስትሮቻቸው እንደሆነ ተገልጿል። ለመሆኑ ከተባበሩት መንግስታት ድርጅት ሰባ ሦስተኛ ጠቅላላ ጉባኤ ምን ይጠበቃል? ልክ የዛሬ ዓመት ሰባ ሁለተኛ ጉባኤውን ያካሄደው የተባበሩት መንግስታት ድርጅት ከዩናይትድ ስቴትስ ፕሬዝደንት የሰማው የመክፈቻው መልእክት በሰሜን ኮሪያና በመሪዋ ላይ በቀጥታ ያነጣጠረ ነበር። ሮኬት ማን የሮኬቱ ሰውዬ ነበር ያሏቸው ፕሬዚደንት ኪም ጆንግኡንን ሀገራቸውንም ሙሉ በሙሉ እንደሚደመስሱ ዝተዋል ትራምፕ። ነገ ሰባ ሦስተኛው ጉባኤ ይከፈታል፣ ኒውዮርክ ላይ የፕሬዚደንት ትራምፕ የዘንድሮ ንግግር ይዘት ደግሞ ምን ሊሆን እንደሚችል በብዙዎች በጉጉት እየተጠበቀ ይመስላል። ዓመቱ ብዙ ነገር ቀያይሯል። የዛሬ ዓመት ያንን ቦምብ መሰል የተባለ ንግግር ያደረጉ ጊዜ ብዙዎች ደንግጠዋል። ዩናይትድ ስቴትስ እጅግ የበረታ ጥንካሬና ትዕግሥት አላት። ይሁን እንጂ ራሷንም ይሁን ሌሎች ወዳጆቿን ለመከላከል ከተገደደች ሰሜን ኮሪያን ሙሉ በሙሉ ከማጥፋት የተለየ አማራጭ አይኖራትም። የሮኬቱ ሰውዬ ራሱንም አገዛዙንም በራሱ የማጥፋት መንገድ ላይ ነው ያለው። ከዚያ ወዲህ ታዲያ የሆነው ሁሉ ሆነና የኮሪያው መሪም እንዲያ ተብለው መጠራታቸው ቀረ። ንግግሩ ደራ፣ ዲፕሎማሲው ተጋጋለ። ባለፈው ሰኔ ሁለቱ ባላንጣዎች አንተ አንተ ተባብለው አደባባይ ላይ የተዘላለፉት መሪዎች ሲንጋፖር ላይ ተገናኙና ተጨባበጡ። የሞቀና ልባዊ ያሉትንም ንግግር አደረጉ። የነገው የፕሬዝደንት ትራምፕ ንግግር በዓመቱ ውስጥና ከሰኔ ወዲህም የተሻሻሉም ይሁን የተለዩ ጉዳዮች ካሉ ሁሉንም ይገልጠዋል ሲሉ ዲፕሎማቶች ጥበቃ ላይ ናቸው። በኒውዮርኩ ጉባኤ ላይ የሰሜን ኮሪያ መሪ ኪም ጆንግ ኡን አይገኙም። ይሁን እንጂ ብሔራዊ ቡድናቸውን የሚመሩትን የውጭ ጉዳይ ሚኒስትራቸውን አግኝተው ለማነጋገር የዩናይትድ ስቴትሱ አቻቸው ማይክ ፖምፔዮ ግብዣ አድርገውላቸዋል። ይህ የሁለቱ ከፍተኛ ዲፕሎማቶች የኒውዮርክ ስብሰባ ሰሜን ኮሪያን በመጪዎቹ ሦስት ዓመታት ውስጥ ከኒውክሌር የጸዳች ሀገር ያደርጋታል የተባለው ድርድር መጀመሪያ ይሆናል ተብሏል። ከሰሜን ኮሪያ ጋር ያለው ሁኔታ ይህንን ሲመስል፣ በመካከለኛው ምስራቅ አሜሪካ ከኢራን ጋር ያላት ግንኙነት ግን ከወዳጅነት በእጅጉ የራቀ ሆኖ ነው የከረመው። የመካከለኛው ምስራቅ ኢንስቲትዩት ተመራማሪ አህመድ ማጅዲያርን ነው የሰማችሁት። ባለፈው ግንቦት ፕሬዚደንት ዶናልድ ትራምፕ ይፋ ባደረጉት እርምጃ ሀገራቸው በቀደሙት ፕሬዚደንት ኦባማ ዘመን የዛሬ ሦስት ዓመት አካባቢ ከኢራን ጋር ገብታበት ከነበረ የኒውክሌር ስምምነት መውጣቷን ማስታወቃቸው ይታወሳል። በኢራን ላይ ቀደም ሲል ተጥለው የነበሩ በስምምነቱ ምክንያት እንዲቀሉ የተደረጉ ማዕቀቦችን መልሰው ጥለዋል ትራምፕ። ከቴሕራን ዋነኛ ተቺዎች መካከል በመንግስታቱ ድርጅት የዩናይትድ ስቴትስ አምባሳደር ኒኪ ሄሊ አንዷ ናቸው። በድፍን መካከለኛው ምስራቅ ኢራን የጎረቤቶቿን ሉዓላዊነት ረጋግጣለች፤ በሊባኖስ፣ በሶሪያ፣ በየመን። በተጨማሪም የኢራን አገዛዝ እጅግ ፈታኝ በሆነ የፖለቲካ ሁኔታ ላይ ለምትገኘው ኢራቅ ሁኔታዎች ሙሉ ግዴለሽነትን አሳይቷል። የኢራን ፕሬዚደንት ሐሰን ሮሃኒ ኒውዮርክ ናቸው። በጠቅላላ ጉባኤው ላይ ንግግር ያደርጋሉ። በ73ተኛው የመንግስታቱ ድርጅት ጉባኤ ላይ ወደ 125 ርዕሳነ ብሔር፣ መራህያነ መንግሥት፣ ነገሥታትና የመንግሥታት ከፍተኛ ሹማምንት ይናገራሉ። ተናጋሪዎች ንግግሮቻቸውን በ15 ደቂቃ እንዲወስኑ ተጠይቀዋል። በዘንድሮ ጉባኤ ላይ ከማይገኙ መሪዎች መካከል የቻይናው ፕሬዚደንት ሲ ጂንፒንግ፣ የሩሲያው ፕሬዚደንት ቭላዲሚር ፑቲን፣ የጀርመን ቻንስለር አንጌላ መርከል የሚጠቀሱ ናቸው። የመካከለኛው ምስራቅ እና የአፍሪካ ግጭቶች፣ የአየር ንብረት ጉዳይ፣ የዓለም ጤናና ልማት ዋና ዋና የመነጋገሪያ ጉዳዮች ይሆናሉ ተብሎ እየተጠበቀ ነው። ፕሮግራማችን እስከ ምሽቱ አራት ሰዓት ይቀጥላል። ዜናም የዜና መጽሔትም ተጠቃለለ። ወደ ሙዚቃ ከመሄዳችን በፊት አንድ እርማት ሰጥቼ ልሄድ። ቆንጅት፣ ጥሩ ሀሳብ ነው። የህዝባዊ ወያኔ ሀርነት ትግራይ ጉባኤ መስከረም አስራ ስድስት ይጀመራል ብለን ስናበቃ ግን መስከረም አስራ ስድስት ማክሰኞ ቀን ብለናል። መስከረም አስራ ስድስት እረቡ ነው የሚሆ ስለዚህ ጉባኤው የሚጀመረው እረቡ መስከረም አስራ ስድስት ሁለት ሺህ አስራ አንድ መሆኑን ፓርቲው ማሳወቁንም ከይቅርታ ጋር እንገልጣለን። ጥሩ አዲሱ። አሁን የሙዚቃ እረፍት እንድናደርግ ከወዲያ በመስተዋት ውስጥ እየጠቆመችኝ ነው። ብርሃን ሙዚቃ የመረጠች ይመስለኛልለች ሄቦ። ጥሩ ነው መስቀል መጥተዋል። ሄቦ መጫወት ተገቢ ነው። ልክ ነው መሐሙድ የሚመገበው መሐሙድ መሐሙድ ድንቅ ድምፃዊ ነው። ጨዋታ ይደምቅለታል ይደምቅለታል። በሚገባ እድሜን ያርዝመው። የበለጠ ከምሽቱ በኢትዮጵያና አካባቢዋ ሶስት ሰዓት ከሰላሳ አራት ደቂቃ ሊሆን ነው። ሰሎሞን ክፍሌ የሰኞ ስፖርት ፕሮግራሙን ይዞ ቀርቧል። እንደ ምናምሽታችሁልኛል የተከበራችሁ አድማጮቼ። አሰፋ መንግሥቱ ነገው በትላንቱ የኬፕ ታውን ማራቶን የስፍራውን ሬኮርድ ሰብሮ አሸነፈ። ትላንት ከአምስተርዳም እስከ በተደረገው የማይል ሩጫ ውድድር ደግሞ እስራኤላዊቷ ሎና ሳልፒተር እና የዩጋንዳው ጃሽዋ ቼፕቴጊ ድል ተቀዳጅተዋል። የሀገር ውስጥና የውጭ እግር ኳስ ስፖርት ዜናዎችም አሉን። አብራችሁን ቆዩ። የ31 ዓመት ዕድሜ ያለው ኢትዮጵያዊው አሰፋ መንግሥቱ ነገኦ ትላንት ያስመዘገበው 2 ሰዓት 8 ደቂቃ ከ42 ሴኮንድ ከዚህ ቀደም በደቡብ አፍሪቃ ምድር ከተመዘገበው የማራቶን ሰዓት ሁሉ ፈጣኑ ነው። ዴቪድ ሴቤ እንደ አውሮፓውያን ዘመን አቆጣጠር በ1990 ፖርት ኤሊዛቤት ላይ ካስመዘገበው 2፡09፡50 ላይ ከአንድ ደቂቃ በላይ ላጭቶለታል። ባለፈው ሚያዚያ ብሎን ፎንቴን ላይ ራሱ ነገው ያስመዘገበውን 211116ም አሻሽሏል። በትላንቱ የደቡብ አፍሪካ ማራቶን ሩጫ ውድድር በወንዶቹ ሁለተኛ የወጣው ኬንያዊው ኢማኑዌል ቲሮፕ ኪተር ነው፣ በ20847 አጠናቋል። ሌላው ኬንያዊ ባርናባስ ኪፕቱም ሦስተኛ ሆኗል። በሴቶቹ የብሪታንያዋ ቲሽ ጆንስ በማሸነፏ አስደንቃለች። ከውድድሩ በፊት በድል ታጠናቀቃለች ተብሎ የነበረው ኢትዮጵያዊቷ መገርታ ኢፋ ገለቱ ሁለተኛ፣ ደቡብ አፍሪቃዊቱ ሊቦጋንግ ፋሉላ ሦስተኛ ሆናለች። የኬፕታውን ማራቶን በአፍሪቃ ትልቁ ውድድር ሲሆን በጎዳና ሩጫው እስከ 8 ሺህ ሰዎች የተመዘገቡበት መሆኑ ተዘግቧል። በ34ኛው የአምስተርዳም እስከ ዛንዳም የ10 ማይል ሩጫ ውድድር ደግሞ ትላንት የሴቶቹን በድል ያጠናቀቀችው እስራኤላዊቷ ሎና ሳልፒተር ናት። ድባቤ ኩማን ከኢትዮጵያ በሴኮንድ ቀድማ ነው ያሸነፈችው። በትላንቱ ውድድር 46 ሺ ሯጮች የተሳተፉ ሲሆን ብዙዎችን ያስደነቀው በእስራኤላዊቷና በኢትዮጵያዊቷ መካከል መጨረሻው ላይ የተካሄደው እልህ አስጨራሽ ፉክክር ነው ተብሏል። ድባቤ ኩማ ነበረች በመጨረሻው ኪሎ ሜትር ላይ የምትመራው። ሆኖም ከአንድ ወር በፊት የአውሮፓን 10 ሺ ያሸነፈችው እስራኤላዊቷ ያላትን ጉልበት ሁሉ በመጠቀም በአንዲት ሴኮንድ ቀድማት ልትገባ ችላለች። በወንዶቹ ዩጋንዳ፣ ኬንያና ኤርትራ ናቸው ከአንደኛ እስከ ሦስተኛ ያለውን ስፍራ የወሰዱት። ጃሽዋ ቺፕቴጌ ከዩጋንዳ 45 ደቂቃ ከ15 ሴኮንድ አንደኛ፣ አልፍሬድ ጌኖ ከኬንያ 45 ከ41 ሁለተኛ፣ አፈወርቂ ብርሃኔ ከኤርትራ 46 ከ04 ሶስተኛ ሆነዋል። አየለ አብሽሮም ተሳትፏል ከኢትዮጵያ ርቆ በሰባተኛነት ነው ያጠናቀቀው። የኔን በጁላብ ቃና ወደ አዲስ አበባው ዘጋቢ ገዛኝ ጽዮን መስቀል ላሸጋግራችሁ። መስመሩ ያንተ ነው። ገዛኝ አመሰግናለሁ ሰለሞን። ባለፈው አመት ተጀምሮ በተለያዩ ምክንያቶች ወደ 2011 የተሸጋገረው የኢትዮጵያ ዋንጫ ባለፈው ቅዳሜ አንድ የሩብ ፍጻሜ ግጥሚያ ተከናውነዋል። በሐዋሳ ከተማ የሩብ ፍጻሜ ጨዋታቸውን ያደረጉት የደቡብ ኢትዮጵያው እግር ኳስ ክለብ ሲዳማ ቡና ና የአዲስ አበባው ቅዱስ ጊዮርጊስ ሲሆኑ ሙሉውን የጨዋታ ጊዜ ያለ ግብ በመፈጸማቸው አሸናፊው የተለየው በመለያ ፍጹም ቅጣት ነው። በመለያ ምቱ መሠረት ቅዱስ ጊዮርጊስ ሰባት ሲያገባ ሲዳማ ቡና በስድስት ጎል፣ ቅዱስ ጊዮርጊሶች ሰባት ለስድስት አሸንፈው ግማሽ ፍጻሜውን ተቀላቅለዋል። ነገ ወይም ተነገ ወዲያ ኢትዮጵያ ቡና ከመከላከያ፣ ቅዱስ ጊዮርጊስ ከጅማ አባ ጅፋር በሐዋሳ ከተማ ተጫውተው አሸናፊዎቹ የፊታችን ቅዳሜ ለዋንጫ ፍጻሜ ይጋጠማሉ። የ2010 የኢትዮጵያ ዋንጫ ባለቤትም ይታወቃል። ለአፍሪካ ኮንፌዴሬሽን የዋንጫ ማጣሪያ የሚሳተፈውም ይኸው የቅዳሜው የኢትዮጵያ ዋንጫ አሸናፊ ይሆናል። በሌላ የእግር ኳስ ነክ ዜና፣ በቅርቡ አንድ የወዳጅነትና ሌላ የአፍሪካ ዋንጫ ማጣሪያን ማሸነፉን ተከትሎ የኢትዮጵያ እግር ኳስ ብሔራዊ ቡድን ደረጃውን ከ151ኛ በሁለት ቀንሶ ከዓለም መቶ አርባ ዘጠነኛ ደረጃ አግኝተዋል። ቤልጅየምና ፈረንሳይ በጋራ ከዓለም በአንደኝነት ሲመሩ፣ ብራዚል ሶስተኛ፣ ክሮሺያ አራተኛ ናቸው። አፍሪካም በአንደኝነት የመራችው ቱኒዚያ ስትሆን ሴኔጋልና ዴሞክራቲክ ኮንጎ ሁለተኛና ሶስተኛ ሆነዋል። ኢትዮጵያም በአፍሪካ ካለፈው ወር ደረጃዋ በሁለት ዝቅ ብላ ማሻሻሏን ወርሃዊ የዓለም እግር ኳስ የደረጃ ሰንጠርዥ ውጤት አመላክቷል። በዚሁ ወደ አውሮፓ ሊጎች በመሻገር ከጊዜ አንጻር የእንግሊዝና የስፔን ላ ሊጋ ውጤቶችን በአጭሩ እናያለን። ተወዳጅነቱ በጨመረው የእንግሊዝ ፕሪሚየር ሊግ የስድስተኛ ሳምንት መርሃ ግብሩን በሳምንቱ መጨረሻ ቅዳሜና ሁድ ከውኗል። ሊቨርፑል ሳውዝ ሃምፕተንን ሶስት ለባዶ በመርታት መሪነቱን ሲያጠናክር፣ የቼልሲ አሸናፊነት በዌስትሃም ዩናይትድ ተገድቶ ነጥብ ለመጋራት ተገዷል። አንድ ጎል በተከላካይ ስህተት በራሱ ላይ ሲቆጠር ጃን ማቲፕና መሐመድ ሳላህ ለሊቨርፑል ግብ ያስገኙ ተጫዋቾች ናቸው። ቼልሲ ከረፍት በፊት፣ ዌስትሃም ዩናይትድ ደግሞ ከረፍት መልስ ያገኟቸውን የግብ አጋጣሚዎች አልተጠቀሙበትም። በተለይም የመጨረሻዎቹን ሀያ ደቂቃዎች በሁለቱም በኩል ያሳዩት የመሸናነፍ ፉክክር ተመልካቾን ብድግ ቁጭ ያሰኝተዋል። በላካዜትና ኦቢሚያንግ ጎሎች አርሴናል ኤቨርተንን ሁለት በመርታት ሲያንሰራራ በአንጻሩ ማንቸስተር ዩናይትድ ከወልፍስ አንድ አቻ ነጥብ ተጋርቷል። የማንቸስተር ዩናይትድ አሰልጣኝ ጆዜ ሞሪኖም የቡድናቸውን መበለጥ በሐዘን ስሜት ገልጸውታል። የአጥቂዎቻቸውን ድክመት በስም ጠቅሰው ባይናገሩም የውስጥ ንዴታቸው ከገጻቸው መነበቡ አልቀረም አንዳንድ የማንቼ ደጋፊዎችም እዚህ አካባቢ ሉካኩንና አሰልጣኝ ሞሪንሆን እንዴት የሚያነሳልን ይጥፋ እያሉ በቁጭት ሲብከነከኑ ሰምቻለሁ። ሌሎች ጨዋታዎችም ተካሂደዋል። ሊቨርፑል ከዚህ ሳምንት ጀምሮ ከእኩል ተጋሪነት በመላቀቅ በ18 ነጥብ መሪነቱን ለብቻው ይዟል። ካርዲፍ ሲቲን አምስት ለባዶ ያሸነፈው ማንቸስተር ሲቲ በ16 ነጥብ በጎል ብልጫ ሁለተኛ ደረጃ ላይ ሲቀመጥ፣ ቼልሲም እንዲሁም በተመሳሳይ 16 ነጥብ በጎል ተበልጦ ሶስተኛ ሆኗል። በስፔን ላ ሊጋም ባርሴሎና ከጂሮና ሁለት አቻ በመውጣቱ ከአራት ተከታታይ አሸናፊነት በኋላ ባርሳ ነጥብ ጥሏል። ጂሮና በክርስቲያን ስቱዋኒ ባስቆጠራቸው ሁለት ጎሎች አቻ ሆነዋል። ባርሴሎና አብዛኛውን የጨዋታ ጊዜ በቅጣት አንድ ተጫዋች ጎሎበት በአስር ሰው ነው የጨረሰው። ሊዮነል ሜሲና ዠራርድ ፒኬ ለባርሳ ጎሎቹን አስቆጥረዋል። በእኔ በኩል ያለው የሆነው ሰለሞን ወደ አንተ ተመልሻለሁ። አመሰግናለሁ። ገዛኝ ጽሁ መስቀል ነበር ከአዲስ አበባ በዚሁ እናጠቃልላለን። ሳምንት በተመሳሳይ ዝግጅት እንገናኛለን። እስከዚያው ሰላም ደናቆዩ ቆዩ። ሰሎሞንንና ተባባሪውን ገዛ ሀይንጽዮን መስቀልን እናመሰግናለን። እግዚአብሔር ይስጥልን ያክብርልንም። ተረኛው የሰኞ ቅንብር ያሁኑ ማለት ነው። አፍሪካ ነግ ርዕሶች ነው። የኮንጎ ዲሞክራሲያዊ ሪፐብሊክ ካቶሊካዊት ቤተ ክርስቲያን ከአስር ዓመታት በላይ የዲሞክራሲ ንቅናቄ ደጋፊ ሆና ቆይታለች። የሀገሪቱ ፕሬዝዳንት ጆሴፍ ካቢላ ባለፈው ወር ለሶስተኛ ዙር ለፕሬዝዳንትነት እንደማይወዳደሩ ያስታወቁት ከካቶሊካዊት ቤተ ክርስቲያን በተደረገባቸው ጫና ምክንያት እንዳልሆነ ከዘጋቢያችን ቺካ ኦዱሃ ከኪንሻሳ በተላከ ሪፖርት ተገልጧል። አዳነች ፍሳዬ ለዛሬ አፍሪካ ነክ ርዕሶች እንዲህ አቅርበዋለች። የኮንጎ ዲሞክራሲያዊ ሪፑብሊክ ካቶሊካዊት ቤተ ክርስቲያን በአሁኑ ወቅት በመጪው ታሳስ ወር የሚካሄደው ምርጫ ነፃና ፍትሐዊ እንዲሆን መንግስት ጥረት እንዲያደርግ ጥሪ እያደረገች ነው። ይሁንና አንዳንድ ካቶሊካውያን ዲሞክራሲን በመደገፍ በሚያካሄዱት እንቅስቃሴ አደጋ ሊገጥማቸው እንደሚችል ተገልጿል። እነዚህ ሰዎች ከመንግስት ስለሚጠብቁት ነገርና አደጋን ለመጋፈጥ ምን ያህል ርቀው ሊሄዱ እንደሚችሉ ገልጸዋል። አማንያኑ ጭንቅላታቸውን ደፋ አድርገው ይታያሉ። አንዳንዶችም ያነባሉ። ዲሞክራሲን በመደገፍ በተካሄደው እንቅስቃሴ ሕይወታቸውን ያጡትንና የታሰሩትን ለማሰብ በተደረገ ልዩ ቅዳሴ ነው የተሳተፉት። ካቶሊክ ቤተ ክርስቲያን በኮንጎ ዲሞክራሲያዊ ሪፑብሊክ ከፍተኛ ኃይል አላት። ከመላው የሀገሪቱ ሕዝብ ወደ ግማሽ የሚጠጉት ካቶሊካውያን ናቸው። ቤተ ክርስቲያኗ መልካም አስተዳደር እንዲኖር በቀጣይነት የምትጠይቅ መሆኗ እንደሚያበረታታቸው ምእመናኑ ገልጸዋል። ይሁንና ባለፈው ዓመት ታህሳስ ወር ላይ የሀገሪቱ ካቶሊካዊት ቤተ ክርስቲያን ጸረ መንግሥት ተቃውሞዎችን ማስተባበር ከጀመረችበት ጊዜ አንስቶ የጸጥታ ኃይሎች ጌርትሩድ ኢኮምቤን የመሳሰሉት ካቶሊካውያንን ኢላማ ማድረግ መጀመራቸው ታውቋል። ካለፈው ታህሳስ ወር ሰላሳ አንድ አንስቶ እንደ አውሮፓውያን አቆጣጠር ማለት ነው። ቤታችን ለመሄድና ከቤተሰቦቻችን ጋር ለመገናኘት አልቻልንም። ካለፈው ጥር ወር አንስቶ በኅቡዕ ለመኖር ተገደናል። ለደህንነታችን ስንል ስለምናደርገው እንቅስቃሴ በኮንጎ ዲሞክራሲያዊ ሪፐብሊክ ላለው የተባበሩት መንግሥታት ድርጅት ተልእኮ እናሳውቃለን። ስለሆነም ሆነም ከተደበቅንበት በምንወጣበት ወቅት የተልእኮው ሰራተኞች አብረውን ይንቀሳቀሳሉ። ለምሳሌ አሁን አብረውን ናቸው። በሶስት የተለያዩ ቀናት በቤተ ክርስቲያኗ የተመሩ የተቃውሞ ሰልፎች ተካሂደዋል። ፕሬዚደንት ጆዜፍ ካቢላ ከስልጣን እንዲወርዱ የሚጠይቁ ሰልፎች ነበሩ። ፕሬዚዳንቱ አቻምና ነበር የፕሬዚዳንትነታቸው ዙር ማብቃት የነበረበት። ብዙውን ጊዜ የተቃውሞ ሰልፍን የሚመሩት ካህናት ናቸው። ብዙዎቹ መስቀልና የኢየሱስ ክርስቶስን ምስል ይዘው ነው የሚሰለፉት። ሂማን ራይትስ ዋች የተባለው የሰብዓዊ መብት ተሟጋች ድርጅት እንደሚለው በቤተ ክርስቲያኗ በተዘጋጁ የተቃውሞ ሰልፎች ቢያንስ 45 ሰዎች በመንግሥት ኃይሉ ተገድለዋል። ከተገደሉት መካከል የአንድ ዩኒቨርሲቲ ተባባሪ ፕሮፌሰር ሮሲ ሙክንዲ ይገኝባቸዋል። እንደ ውሻ በሰልፈኞቹ መሃል ነበር የተገደለው። እኔ በበኩሌ አፍሪካ ውስጥ ነው ያለነው ከአረመኔዎች ጋር ነው የምንኖረውና አደገኛ ነው እያልኩ መክረው ነበር። ሆኖም አልሰማኝም። ፕሬዚደንት ካቢላ ታዲያ የሀገሪቱን ሕግ በመጣስ ለሦስተኛ ዙር እንደማይወዳደሩ ባለፈው ወር አስታወቁ። በመጪው ታኅሣሥ ወር በሚካሄደው ምርጫ እንዲወዳደሩ የአገር አስተዳደር ሚኒስትር የነበሩትን ኢማኑዌል ሻዳሪን ሾመዋል። የምርጫው ጊዜ እየተቃረበ በመሆኑ ውጥረት እየሰፈነ ሄዷል። ስድስት ለፕሬዝዳንትነት ለመወዳደር የፈለጉ ሰዎች ከመወዳደር ታግደዋል። የካቶሊክ ቤተ ክርስቲያን አባላት ነፃና ፍትሐዊ ምርጫ የሚካሄድበት ሁኔታ ለመፍጠር ስትራቴጂ እየቀየሱ ናቸው። የካቶሊካውያን ኮሚቴ በማስተባበር ተግባር እየረዳ ነው። የኮሚቴው ቃል አቀባይ ጆናስ ሾምቤሌ ሕዝብን ለመጥቀም የሚከፈል መሥዋዕትነት ነው ይላሉ። የካቶሊካውያኑ ኮሚቴ በተለይም ከምርጫው በፊት የመናገር ነፃነት እንዲኖር እየታገለ ነው። አሁን እንደሚታየው ከሆነ ተአማኒና ግልጽ የሆነ ምርጫ ለማካሄድ የሚቻልበት ዋስትና የለም። የፌዴራሉ የኮሙኒኬሽንስ ሚኒስትር ላምበርት መንዴ ግን ካቶሊካዊት ቤተ ክርስቲያን ከመስመሮቿ እያለፈች ነው ይላሉ። የአቡነት ቦታቸውን ለቀው ፖለቲከኞች ይሁኑና አብረን ተወዳድረን ማን እንደሚያሸንፍ እናያለን። እኛ ሀገርን ስለ መምራት ነው እየተናገርን ያለነው። ሀገርን መምራት የአቡኖች ሥራ አይደለም። የካቶሊክ ቤተ ክርስቲያን ምዕመናን በበኩላቸው ቤተ ክርስቲያኗ እስከ መራቻቸው ድረስ በኮንጎ ዲሞክራሲያዊ ሪፑብሊክ ዲሞክራሲ እንዲኖር በመጠየቅ ሰላማዊ ትግል ማካሄዱን እንቀጥላለን ይላሉ። አድማጮች፣ የኮንጎ ዲሞክራሲያዊ ሪፑብሊክ ካቶሊካዊት ቤተ ክርስቲያን ዲሞክራሲን በመደገፍ ስለምታካሄደው ትግል የተቀናበረው ዝግጅት እዚህ ላይ አብቅቷል። በመጪው ሰኞ በሌላ ርዕስ እንገናኝ። በደህና ቆዩን። አድማጮች፣ አፍሪካ ነክ ርዕሶችን ነበር ያደመጥ ነው። አሁን አንድ ዝግጅት ይቀረናል። የባህር ዳሯ ዘጋቢያችን አስቴር ምስጋናው በብሔርና በህብረ ብሔር አደረጃጀት ላይ ሁለት ምሁራንን አከራክራለች። የግንቦት ሰባት አመራር አባል አቶ አንዳርጋቸው ጽጌና ሁለተኛው የሕግ ባለሙያ የሆኑትና በቅርቡ መጽሐፍ ያሳተሙት አቶ ተሾመ መልካሙ ናቸው እንሆ። አቶ አንዳርጋቸው ጽጌ የአርበኞች ግንቦት ሰባት ጸሐፊ እና በ1985 ዓ ም የአማራ ህዝብ ከየት ወደ የት የሚል መጽሐፍ የጻፉ ከ1997 ዓ ም በኋላ በኢትዮጵያ አንድነት ላይ የሚያቀነቅኑ የፖለቲካ ሰው ናቸው። ሁለተኛው እንግዳ አቶ ተሾመ መልካሙ ይባላሉ። የህግ ባለሙያ ናቸው። በቅርቡ ደግሞ ማለትም 2010 ላይ የአማራ ብሔርተኝነት በሚል ርዕስ መጽሐፍ ያሳተሙ ናቸው። ሁለቱም ተወያዮች የየራሳቸውን ጽንፍ የያዙ ናቸው። አቶ አንዳርጋቸው ከብሔርተኝነት ወደ ዜግነት የፖለቲካ ዘውግ እንዴት መጡ? መጀመሪያውም እንዳልኩት እኔ የአማራ ብሔረተኝነት የሚባል ነገር ውስጥ አልነበርኩም። ያለው የሚያውቀው ኢትዮጵያዊ ብሔረተኝነት ነው በአማራነትም አስቦ ማያውቅ። ስለዚህ የአማራ ብሔረተኛ ግን ወቅቱ የነበረው ነገር ሁሉም ተደራጅቶ አማራ ባለመደራጀቱ በዛ ሰዓት ላይ ደግሞ በተለያዩ ቦታዎች ላይ ደርስበት የነበረው ጥቃት እንደገናም የአማራ ትራዲሽናሊ የአማራ የጎንደር፣ ወሎ ግዛት ክልል የነበሩ መሬቶችን ጠመንጃና ጉሎት ስላላቸው ብቻ ሲወስዱ እያጨበጨቡ በተለይ አማራ እንወክላለን የሚሉት ፖለቲካ ድርጅቶች ሲፈጽሙት ሲመለከት ጉዳዩ በጣም እየከነከነኝ ስለመጣ የህዝብ በአንድ መልክ አልተደራጀ አይን ችግር ላይ ይወድቃል የሚል ስጋት ውስጥ ስለገባው በተወሰነ ደረጃ ብዙም አልታሰበበትም ግን ከዚህ አይነት ቁጭት ነው የጻፍኩት መጽሐፉ ነው። ግን እንዳልሽው ውሎ አድሮ እነሱ በሚሄድበት መንገድ በመሄድ መዳን ይቻላል ወይ የሚል ጥያቄ ነው ጤና ነስሁት ያለው በዛ መንገድ በመሄድ እነሱም በዛ መንገድ የበለጠ እንዲያከርሩ ነው። እኛም በሌላ መንገድ ሄደን የበለጠ እያከረርን ብንሄድ ወደ ውጭ የሚስበን ሀይል እየጠነከረን እንጂ ወደ ውስጥ የሚስበን ሀይል እየጠነከረ ስለማይሆን አማራነትን አጠናክረን አገር አፍርሰን ሁሉም ሕዝብ መኖር የማይችልበትን ሁኔታ ፈጥረን ሁሉንም ሕዝብ ችግር ላይ እንጥላለን እና የሚያዋጣው አማራው ድሮም አጠንክሮ የያዘውን ኢትዮጵያዊነት ይዘን በኢትዮጵያዊነት ላይ በሚደረግ ትግል ለሁሉም ህዝብ የሚበጅ ሀገር ኢትዮጵያን ማድረግ የተሻለ ነው የሚሆነው። መጨረሻ ላይ ግን አማራጭ የሌለው ነገር ነው። በዛ መንገድ የመሄዱ ጉዳይ ውሎ አድሮ ማየታቸው አይቀርም። አማራ ለተሸከመው ኢትዮጵያዊነት ሰፊ የሆነ ይህን አመለካከት የሚጋራው ህዝብ ያለበት ሀገር ነው። ውሎ አድሮ ይህ እምነት የበላይነት አግኝቶ አገር ያድናል፣ ሌላው መንገድ ሀገር ያጠፋል በሚል ነው እንግዲህ መልሼ እንደገና አካሄደን የመረመርኩት አቶ ተሾመ እንግዲህ በቅርቡ የአማራ ብሔርተኝነት የሚል መጽሐፍ አሳተመህ ነበር እና መነሻህ ምንድን ነው? ላለፈው ሀያ ሰባት አመት አገሪቱ የብሄር ፖለቲካን የሀገሪቱን ሁሉ ነገር የሚበይን መሰረታዊ ቁም ነገር፣ ዋና መመሪያ አድርጋ በህግም አስረግፋ ስታቀነቅረ የኖረችው ነው። ስለዚህ ብሔርተኝነት ሁሉ ነገር የሚወስን በመሆኑ ምክንያት አማራው ደግሞ እንደ አማራ በብሄር ባለመደራጀቱ ምክንያት ጉዳት ደርሶበታል። እነዚህ ነገሮች በትንታኔ የሚገኙ በምርምር የሚገኙ አይደሉም። መሬት ላይ ያሉ ፊት ለፊት የምናገኛቸው ጥሬ ሀቆች ናቸው። እነዚህን ለመፍታት ደግሞ የዜግነት ፖለቲካ መፍትሄ ሊሆን አይችልም ነው የእኔ እምነት። መጽሐፉም እነዚህ ነጥቦች ነው ለማብራራት የሚሞክረው። አሁን ትክክል የመሆን ያለመሆን ጉዳይ አይደለም። የፖለቲካ የጽድቅ ስራም አይደለም። ነባራዊ ችግር ይፈታል ወይ ነው። አይ አልፈታም። ኢትዮጵያዊነት ተሞክሮ ተሞክሮ አማራውን በተለይና ጠቅላላ ሀገሪቱንም ማዳን አልቻልም። የአማራ ብሄር ሁሉም በብሄሩ ተደራጅቶ አማራው ብቻ ኢትዮጵያዊነት ላይ ስለተጣበቀ እና ይሄ መጣበቁም ደግሞ መፍትሄ ስላላመጣለት አሁን ሌላ መንገድ መሞከር አለበት። ሌላኛውን ትክክለኛው መንገድ ወደ መፍትሄው የሚወስደን መንገድ ብሄርተኝነቱ ነው። በብሄሩ ተደራጅቶ የራሱ መብቶች፣ ጥቅሞችና ፍላጎቶች ቀምሮ ቢቀርብና ከሌሎቹ ብሄሮቹ ጋር ቢደራደር ሀገሪቱን ማዳን ይችላል፣ የራሱን መብት ማስከበር ይችላል ብዬ ምናልባት አንተ መጽሐፍ ግን ለመጻፍ በጀመርክበት ጊዜ ወይም ደግሞ መጽሐፉ ታትሞ በወጣበት ጊዜ የብሔር ፖለቲካ በሀገሪቱ ላይ እየነገሰ ነበር። ከምናያቸው ነገሮች ተነስተን አሁን ትክክል ነው ትላለህ? የብሔር ፖለቲካ በነገራችን ላይ ያበቃለት አይደለም። እሱ ላይ ከፍ ያለ ብዥታ አለ። አሁን የተደረገው ምንድን ነው? የአዲሱ የአብይ አህመድ አስተዳደር አሁን እያደረገ ያለው ምንድን ነው? ለኢትዮጵያዊነት ፖለቲካ እውቅና የመስጠት እና አንዳንድ ጊዜም ለሱ ቅድሚያ የሚሰጥ የሚመስል እንቅስቃሴ ነው ያለው እንጂ የብሔር ፖለቲካ በቃ ይብቃ ስላልነው የሚያበቃ ነገር አይደለም። አቶ አንዳርጋቸው ጽጌ 1985 ዓ ም የአማራ ሕዝብ ከየት ወደየት የሚል መጽሐፍ አሳትመው ነበረ። አሁን 97 ላይ እንደገና ወደኋላ ተመለሱና ስለ ኢትዮጵያ አንድነት ማቀንቀን ጀመሩ። ሙሉ ለሙሉ የብሔር ፖለቲካ አስፈላጊ እንዳልሆነ በመጽሐፋቸው ላይ የጻፉትም ደግሞ ያኔ ከመንገው ላለመለየት ነበር የሚል ሀሳብ አንስተዋል። በእሳቸውና በአንተ መካከል የጊዜ ሰፊ ጋፕ አለው። እሳቸው አሁን ወደኋላ እየተመለሱ ነው፣ አንተ ደግሞ ወደፊት እየመጣህ ነው። ያስፈልጋል እያልክ ነው። አሁን የግለሰቦች የፖለቲካ መረዳት፣ የፖለቲካ ትንታኔ፣ የፖለቲካ ፍላጎት ንተውና የምለው ምንድን ነው? መሬት ላይ ያለውን ፋክት መሬት ላይ ያለውን እውነት ነው መቀበል መቻል ያለብን ነው የብሔር ፖለቲካ ይቅር ስላልነውም ይቀር ይቁር ስላልነውም የሚቆም አይደለም። ስለዚህ አንዳርጋቸው ጽጌ እራሱ ዝርዝር ምክንያቶች ይኖሩታል። አሁን በዚህ ወቅት የብሔር ፖለቲካ አያስፈልግንም ሊል ይችላል። በእኔ በኩል ግን በተለይ ከአማራው አንጻር የብሔር ፖለቲካ የሚያስፈልግበት ወቅት ላይ ነው። አሁን አማራው በብሔር ባለመደራጀቱ ምክንያት ነው የሁሉ ችግር የደረሰበት ያለው አንድ ብዥታ ያለው የሚመስለኝ ላለፈው 27 ዓመት የደረሰው አገሪቱ እንደ ሀገር አማራም ደግሞ በተለይ የደረሰበት ፍዳና መከራ የብሔር ፖለቲካ ያመጣው አይደለም። የብሔር ፖለቲካው የተቀነቀነው በተሳሳተ ብያኔ ላይ ስለሆነ ነው እንጂ የብሔር ፖለቲካ ሁልጊዜ ፍዳ አምራች ፍዳመራሽ ስለሆነ አይደለም። እሱ ላይ ሚስ አንደርስታንዲንግ ድጋ የሆነ አይነት መተላለፍ ያለ ይመስለኛል። እርግጥ ነው ላለፈው 27 ዓመት ሀገሪቱ የብሔር ፖለቲካ በማቀንቀነው ምክንያት በጣም ብዙ ችግር ብዙ ችግር አይተናል፣ ብዙ ፍዳ አይተናል። ያ የሆነው ግን የብሔር ፖለቲካ በተፈጥሮ በተፈጠረው ሁልጊዜ ችግር አምራች ስለሆነ አይደለም። ይልቁንስ ጨቋኝ ተጨቋኝ በሚል የጥላቻ ፖለቲካ ላይ በጠላትነት አንዱ አንዱን ብሄር ከሌላው ብሄር ጋር የሚያጋጭ የፖለቲካ ሀተታ ይዞ ስለተቀነቀነ ነው እንጂ የብሄር ፖለቲካ ሁልጊዜ ጊዜ ችግር አምራች ነው ማለት አይደለም። የአማራ ብሔርተኝነት ለኢትዮጵያ አንድነት ያለው አስተዋጽኦ ምንድን ነው? የአማራ ብሔርተኝነት ኢትዮጵያ እንደ አገር ያለባትን የፖለቲካ ችግሮች ሁሉ የማክም ጉልበት አለው ብዬ አስባለሁ። ለምንድን ነው የሚያክመው? እዚህ ሀገር የነበረው ጭቆና የብሄር ጭቆና አይደለም ብዬ አምናለሁ። የነበረው ጭቆና የመደብ ጭቆና ነው፣ የትም ሀገር ሊኖር እንደሚችለው ነው እንጂ አንድ ብሄር ጭቆኝ ሌላው ብሄር ተጨቋኝ አልነበረም። ሁሉም ብሔሮች ጭቆና ውስጥ ነበሩ። የነበረው ጭቆና የመደብ ጭቆና ነው። ይህንን የሚሟገት አንድ ጠንካራ ሀይል ያስፈልጋል። ይሄ ደግሞ ሊሆን የሚችለው አሁንም እየሆነ ያለው የአማራ ብሄርተኝነት ነው። የአማራ ብሄርተኝነት አማራ ጨቋይ ብሔር አልነበረም። እንዳውም አማራ ለዚች ሀገር የሀገረ መንግስት ግንባታ ከፍ ያላበርክቶ ነበረው። ስለዚህ ይሄንን የማረም የማስተካከል ይዞ ነው የሚመጣው ማለት ነው። ይህን ዓላማ ይዞ ነው የሚመጣው ማለት ነው። ይሄ አንዱን ብሄር ጠላት ሌላውን ብሄር ወዳጅ የማድረግ የፖለቲካ አረዳድ ፍርስ ከተደረገ፣ ቀሪ ከተደረገ፣ ስለዚህ ብሄርተኝነት ጤናማ ይሆናል ማለት ነው። ጤናማ ሆኖ ወደ ምን ወደ ምን ይሄዳል? የአንድን ብሄር መብትና ጥቅም ወደ ማስከበር ይሄዳል ማለት ነው። ይሄ ደግሞ በየትኛውም እንትን የሚነቀፍበት አይዳ ሊሆን አይችልም። ኢትዮጵያዊነት ብቻውን በቂ ነው ወይ? ከብሔርተኝነት ጋር ሊታረቅ አይችልም? ኢትዮጵያዊነት ብቻውን በቂ ነው? አዎ። ምክንያቱም የኢትዮጵያዊነት በዜግነት መብት ላይ የተመሰረተ ኢትዮጵያዊነት ነው በየትኛውም መልኩ ቋንቋዬን ባህልን ለማሳደግ እፈልጋለሁኝ፣ መጠቀም እፈልጋለሁኝ፣ በአካባቢ ያለ አስተዳደር ማቆም እፈልጋለሁ የሚል ማንኛውም ዜጋ የግለሰብ ዜግነት መብቱን የኢትዮጵያዊነት የግለሰብ ዜግነት መብቱን ተጠቅሞ መደራጀት የሚችልበትን ማንኛውንም ነፃነት የሚሰጥ ስለዚህ በዛ መንገድ ተደራጅቼ ሰላየ ነገር አደርጋለሁ ብሎ ለሚያስብ ኃይል ቡድን የሚከለክለው ነገር ስለሌለ ኢትዮጵያዊነትን እና ኢትዮጵያ የሚባልን ሀገር ሳያፈርስ ነገር ግን አካባቢያዊ እንዳልሽው ብሔራዊ የሆነ ጥቅማችን ለሌላ መንገድ ተደራጅ እናስከብራለን የሚሉትን የሚጋፋና የሚጻረር አይደለም ይሆን ያለው። አድማጮች አስቴር ያደረገችው ውይይት አላበቃም። ነገ ሁለተኛውን ክፍል እንደምናቀርብ ከወዲሁ እንገልጣለን። ፕሮግራማችንን አጠቃለን ከመሰናበታችን በፊት ወንጅት አጠር አጠር ያሉ ዜና ይኖሮታል። ለዩናይትድ ስቴትስ ጠቅላይ ፍርድ ቤት ዳኝነት የታጩት ብሬት ካቫኖ በወሲባዊ ምግባረ ብልሹነት አዲስ ውንጀላ የቀረበባቸው ቢሆንም ፕሬዝደንት ዶናልድ ትራምፕ ለእጯቸው ያላቸውን ጠንካራ ድጋፍ ገልጸዋል። በዚህ ሳምንት በኒውዮርክ የተባበሩት መንግስታት ጠቅላላ ጉባኤ ላይ እየተካፈሉ ያሉት የዩናይትድ ስቴትሱ ፕሬዚደንት ዛሬ በሰጡት ቃል ካቫኖ ላይ የሚቀርቡት ውንጀላዎች ሙሉ በሙሉ በፖለቲካ የተነሳሱ ናቸው ነው ያሉት። ትናንት ውህድ ማታ ኒውዮርከር መጽሔት ባወጣው ዘገባ እጩ ዳኛው በአውሮፓውያን 983 እስከ 84 የትምህርት ዓመት የል ዩኒቨርሲቲ የተማሪ ማደሪያ ቤቶች ውስጥ አንድ ፓርቲ ተዘጋጅቶ ያልተገባ የሰውነት ክፍላቸውን ገልጠው ተተናኮሉኝ ብለው ውንጀላ ያቀረቡት ሴት ብቅ ብለዋል። ጉዳዩንም ሁለት የመወሰኛ ምክር ቤት አባላት እየመረመሩ መሆናቸውን ጋዜጣው ዘግቧል። የዋይት ሀውስ ቃል አቀባይ ግን መሰረተ ቢስና የተቀነባበረ ዘመቻ ሲሉ ዲቦራ ራሚሬዝ የሚባሉት የ53 ዓመቷ ሴት ያቀረቡትን ውንጀላ ውድቅ አድርገዋል። የተባበሩት መንግስታት ድርጅት የዓለም ባንክና የዓለም አቀፍ ቀይ መስቀል ኮሚቴ ከባድ ረሃብን ለመከላከል የታለመ ዓለም አቀፍ መርሃ ግብር ከግዙፎቹ የቴክኖሎጂ ኩባንያዎች ጋር ሆኖ በትብብር መወጠኑን አስታወቀ። የዓለም ባንክ ፕሬዚደንት ጂም ያንግ ኪም መርሃ ግብሩን ይፋ ሲያደርጉ በተናገሩት ቃል በሚሊዮኖች የተቆጠሩ ሰዎች የሚበዙት ያውም ህጻናት በ21ኛው ምዕተ ዓመት ዛሬም በረሃብ መሰቃየታቸው እጅግ የሚያሳዝን ነው ብለዋል። እናመሰግናለን ቆንጂት። ከመሰናባችን በፊት ዜና ብዬ እንደገና ደግሞ ሙዚቃ ልጋብዝ። አሁን ከስር የምትሰማው ልጅ ታውቂያታለሽ? አላውቃት እኮ ሰብስቤ ዜና ሳነብ ጠየከኝ። አጉል ቦታ በዚሁ በኩኩዝ የማንሰናበታልና አድማጮቻችን፣ ኩኩ ሰብስቤ የምትጠፋኝ ሆናም አይደለም፣ አጉል ቦታ ተጠይቄ ነው። ግድ የለም እሷ ትቀየም። ነገ ከምሽቱ ሶስት ሰዓት እንገናኛለን። ደህና ደሩ። የትግርኛ ፕሮግራም ይቀጥላል። ያስተናገድ ናችሁ አዲሱ አበበና ስሜን አልረሳም ቆንጆ ታየነኝ። ደህና ደሩ።